ራዊ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። እግዚአብሔር አምላካችን ትላንትናን ጠብቆን ዛሬንም ደግሞ ታድጎን እንደገና በፊቱ እንድንገኝ እድል ሰጥቶናልና ስሙ ለዘላለም እየተመሰገነ ይሁን። እንደ ተለመደ ሁሉ ዛሬም ደግሞ የነህምያን መጽሐፍ ጥናታችንን እንቀጥላለን። በትላንትናው ምሽት ክፍለ ጊዜ ጥናታችን በእውነት እግዚአብሔር ታላቅ በረከትን ለእያንዳንዳችን በቃሉ አማካኝነት እንደሰጠ እምነታችን። ዛሬ ወገኖቼ ከቤተ ክርስቲያን የሚያስፈልግ ነገር ቢኖር እንደ ነህምያ ለእግዚአብሔር ቤት ቅናት የበላውን ሰው ነው የሚመክር የሚገስጽ፣ የሚያንጽ፣ የሚገነባ ሰው ነው። ጌታ ሆይ፣ አንድ ሰው ስጠንን በላ ከዘማሪው ጋር ጌታ ሆይ፣ አንድ ሰው ስጠን። የእግዚአብሔር ቅባት ያለበት ቢባርክ የሚደርስልት ቢረግምም የሚሆንልት ስንፈራ የሚያደባብል ስንጨነቅ አይዞ የሚል ስንገባ የሚሟገትል

Belien mi anaza da petrol mi ደግሞ የሚያበረሳን ጌታ ሆይ፣ አንድ ሰው ጌታ ሆይ፣ አንድ ሰው ሙሴ ወይያቶ ኤልያስ፣ ጴጥሮስ ቢሆን ጳውሎስ ብቻ ጌታችን ሆይ፣ አንድ ሰው አስነሳ በምንፍል

አዎ እግዚአብሔር አባታችንና አምላካችን ሆይ ለአንተ ቤት የሚቆም ልጆችህን የሚያንጽ የሚገስጽ በመንፈሳዊም አንደበቱ የሚቈነጥጥና እነሆ፣ እግዚአብሔር አምላኬ ከወደቅንበት ስፍራ የሚመልሰንን ያንተ የሆነ ያንተ፣ ጌታ ሆይ፣ የሆነን አንድ ሰው ስጠን። አዎ ላንተ ያደረ ላንተ የተገዛ አንድ ሰው ስጠን። እግዚአብሔር አባታችንና አምላካችን ሆይ ቤተ ክርስቲያን ባዶ ስትሆን፣ ቤተ ክርስቲያን ጌታዬ ሆይ የሚቆምላት ሰው ሲጠፋ፣ እግዚአብሔር ሆይ ልጆችህ እግዚአብሔር ሆይ ጠባቂ እንደሌላቸው መንጋዎች ይበተናሉ፣ በየፍላጎቶቻቸው ይሰማራሉ። ይህ እንዳይሆን ደግሞ የቤትህ ቅናት የበላው እንደ ነህምያ ያለን ሰው አስነሳልን። እግዚአብሔር መድኃኒታችንና ጌታችን ሆይ ዛሬ ደግሞ በቃልህ የሚመክር በቃልህም የሚገሥጽ እግዚአብሔር አምላካችን ሆይ ሰው ያስፈልገናል። እባክህ አንተ ወገኖቼንም እኔንም ለማስነሣት ምንም ነገር የሚገድ የለምና ቅባትህን ደግሞ ከጸባወት በእኛ ላይ እንድታፈስን እንለምንሃለን። እግዚአብሔር አምላካችን ሆይ አንተ የሰውን ብርታትና ጉልበታት አትመለከትም። አንተ የሰው ሀብት ብዛትንና ትጋትን አትመለከትም። እግዚአብሔር ሆይ ያንተ መለኪያ ልዩ ነው። ባንተ መለኪያ ደግሞ ለቤትህ የሚቆምን ሰው እግዚአብሔር ሆይ እንድታስነሳ እንለምንሃለን። ጌታችንና መድኃኒታችን ሆይ በዚህች ምሽት ደግሞ የምንማረውን ቃልህን እግዚአብሔር ሆይ ባርክልን። ከዚህ ከቃልህ ደግሞ እውነት እግዚአብሔር ሆይ ታምራትን ማየት እንድንችል መንፈሳዊ አይኖቻችንን አብራ፣ በደላችንና ድካማችንን ሁሉ ይቅር በል። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። ወዳጆች በትላንትናው ምሽት ክፍለ ጊዜ ጥናታችን ስለ ጸሎትና ስለ መንፈሳዊ መነቃቃት በስፋት መመልከታችን ይታወሳል። ዛሬም የዚያኑ ተከታይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ነህምያ ምዕራፍ 9 ዘጠኝ ቁጥር 34ና 35ን ተመልከቱ። መጽሐፈ ነህምያ ምዕራፍ 9። ቁጥር 34ና ነገሥታቶቻችንም ሕግህን አልጠበቁም፣ የመሰከርክባቸውንም ትእዛዝህንና ምስክርህን አልሰሙህም። በመንግሥታቸውም በሰጠሃቸውም ታላቅ በጎነትህ በፊታቸውም በሰጠው በሰባው ምድር አላመለኩህም፣ ከክፉም ስራቸው አልተመለሱም፣ ይላል እግዚአብሔር። ምን ያህል እስራኤላውያንን እንደ ባረከ ወገኖቼ ከዚህ ክፍል መመልከት ይቻላል። ንጉሶቻቸው ካህናቶቻቸውና አባቶቻቸው ግን ለእግዚአብሔር አልታዘዙም እኛም ብንሆን ልብ በሉ እኛም ብንሆን እንዲሁ ነን አባቶቻችን ለእግዚአብሔር አልተገዙም እኛ ልጆቻቸውም ኀጢአትን አድርገናል እስቲ ቁጥር ሰላሳ ስድስትን እናንብብ እነሆ ዛሬ ባሪያዎች ነን ፍሬዋንና በረከቷን ይበሉ ዘንድ ለአባቶቻችን በሰጣት ምድር እነሆ በእርሷ ባሪያዎች ነን ይላል የእግዚአብሔር ፍርድ እንደ ደረሰባቸው እስራኤላውያን በሚገባ ተረድተዋል። እኛም ብንሆን ወዳጆቼ ከእግዚአብሔር ፍርድ ልናመልጥ አንችልም። ስለ ኀጢአታችንም ለሾም ክብን ነገሥታት በረከቷን ታበዛለች፣ ሰውነታችንንም ይገዛሉ፣ በእንስሶቻችንም የሚወዱትን ያደርጋሉ። እኛም በጽኑ መከራ ላይ ነን። ስለዚህም ሁሉ የታመነውን ቃል ኪዳና አድርገን እንጽፋለን። አለቆቻችንም ሌዋውያኖቻችንም ካህናቶቻችንም ያትሙበታል፣ ይላል። በሚቀጥለው ምዕራፍ ማለትም በምዕራፍ አስር የምንመለከተው ስለ ቃል ኪዳኑ ውል ይሆናል። ይህን ልብ በሉ። በዚህ በሚቀጥለው ምዕራፍ ማለትም በምዕራፍ አስር የምንመለከተው ስለ ቃል ኪዳኑ ውል ይሆናል። እያንዳንዱ መሪ በቃል ኪዳኑ ላይ የራሱን ማህተም ማሳረፍ ነበረበት። ወገኖቼ እናንተስ ከእግዚአብሔር ጋር ምን ዐይነት ቃል ኪዳን አድርጋችሁ ይሁን? ቃል ኪዳናችሁን ከጠበቃችሁ እግዚአብሔር ደግሞ የራሱን ቃል ኪዳን ይጠብቃል። ምዕራፍ አስር እስራኤላውያን ከእግዚአብሔር ጋር ስላደረጉት ቃል ኪዳን ይናገራል። ቶሎ ቶሎ ጻፍ ጻፍ አድርጉ። መጽሐፈ ነህምያ ምዕራፍ አስር እስራኤላውያን ከእግዚአብሔር ጋር ስላደረጉት እስራኤላውያን ከእግዚአብሔር ጋር ስላደረጉት ቃል ኪዳን ይናገራል። ቃል ኪዳን ማድረግ ከባድ ነገር እንደሆነ ይገባኛል። ይሁን እንጂ ከእርሱ ጋር የምናደርገው ቃል ኪዳን እግዚአብሔርን ደስ ያሰኘዋል። ከዚህ ምዕራፍ እንደምንመለከተው ነህምያና ሌሎች ሀያ ሁለት ካህናት የመጀመሪያውን ዝርዝር ይዘዋል። እነዚህ ሰዎች ከእግዚአብሔር ጋር ቃል ኪዳን አድርገዋል። እስቲ ነህምያ ምዕራፍ አስር ቁጥር ሀያ ዘጠኝን እላንብብላችሁ። ወደ ወንድሞቻቸው ወደ ታላላቆቻቸው ተጠጉ፣ በእግዚአብሔርም ባሪያ በሙሴ እጅ በተሰጠው በእግዚአብሔር ሕግ ሄዱ ዘንድ የጌታችንንም የእግዚአብሔርን ትእዛዝ ሁሉ፣ ፍርዱንም፣ ሥርዓቱንም ይጠብቁና ያደርጉ ዘንድ እርግማንና መሐላውን አደረጉ ይላል። ሕጉን ለመጠበቅ ቃል ኪዳና አድርገዋል። በተለይም ደግሞ ቃል ኪዳናቸው ያተኮረው በሦስት ርዕሰ ጉዳዮች ላይ ነበር። እነዚህን ርዕሰ ጉዳዮች ለመጠበቅ ቃል ኪዳን ያደረጉት ምናልባት ከዚህ ቀደም ብዙ ጊዜ የተላለፏቸው ሕጎች ስለ ነበሩ ሊሆን ይችላል። ቁጥር ሰላሳን ላንብብላችሁ። ሴቶች ልጆቻችንንም ለምድር አሕዛብ አንሰጥም፣ ሴቶች ልጆቻቸውንም ለልጆቻችን አንወስድም ይላል ከዚህ ክፍል የምንመለከተው ነገር ደግሞ እስራኤላውያን ከአረማውያን ጋር ላለመጋባት ያደረጉትን ቃል ኪዳን ነው። የምድርን አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቀን ቢያመጡ በሰንበት ወይም በተቀደሰው ቀን ከእነርሱ አንገዛም፣ የሰባተኛውንም ዓመት ፍሬና ዕዳን ማስከፈል እንተዋለን ብለው ማሉ ይላል ነህምያ ዐሥር ቁጥር ሰላሳ አንድን ይመለከቷል። ሁለተኛው ቃል ኪዳን በሰንበት ወይም በሌሎች በዓላት እንዳይሸጡ ወይም እንዳይገዙ ውል ማድረጋቸው ነው። ይህን ልብ በሉ። ሁለተኛው ቃል ኪዳን በሰንበት ወይም በሌሎች በዓላት እንዳይሸጡ ወይም እንዳይገዙ እስራኤላውያን ውል ማድረጋቸው ነው። ሦስተኛውና የመጨረሻው ቃል ኪዳን ደግሞ በኵራትንና ለመሥዋዕት የሚሆኑ ነገሮችን በተመለከተ ነበር። ልድገምላችሁ፣ የመጨረሻው ቃል ኪዳን ወይም ሦስተኛው ቃል ኪዳን ደግሞ በኵራትንና በኵራትንና ለመሥዋዕት የሚሆኑ ነገሮችን በተመለከተ ያደረጉት ነበር። እስቲ እነዚህን ነገሮች በመጠኑም ቢሆን ለመመልከትን ሞክር። ስለ አምላካችንም ቤት አገልግሎት ስለ ገጸ ኅብስትም ዘወትርም በሰንበትና በመባቻ ስለ ማቅረብ ስለ እህሉ ቁርባንና ስለሚቃጠል መሥዋዕት ይልና፣ በአምላካችን በእግዚአብሔር ይቃጠል ዘንድ ስለ እንጨት ቁርባን ዕጣ ተጣጣልን። በየዓመቱም የመሬታችንን በኵራት የሁሉ ዐይነት ዛፍ የፍሬ ሁሉ በኵራት ወደ እግዚአብሔር ቤት እናመጣ ዘንድ፣ የልጆቻችንንም የእንስሶቻችንንም በኵራት እናመጣ ዘንድ የአምላካችንን ቤት ከቶ አንተውም ይላል። ይህን በስፋት እንግዲህ ከነህምያ ምዕራፍ 10 ከቁጥር 32 እስከ 39 ባለው ስፍራ ላይ መመልከት ይቻላል። ነህምያ ምዕራፍ 10 ከቁጥር 32 እስከ 39 ያለውን ስፍራ በኋላ ተመልከቱ። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የነህምያ ምዕራፍ ዘጠኝና ምዕራፍ 10 ጥናቶቻችንን እዚህ ላይ እናበቃና አሁን ደግሞ በቀረን ጊዜ ወደ ምዕራፍ አስራ አንድ ተሸጋግረን እግዚአብሔር የሚናገርንን ክፍል አብረን እንመለከታለን። የሚቀጥሉት ጥናቶቻችን ምዕራፍ አሥራ አንድ ምዕራፍ አሥራ ሁለት እና ምዕራፍ አሥራ ሦስትን አንድ ላይ በማድረግ እንመለከታለን። በእነዚህ በሦስቱ ምዕራፎች ውስጥ በሕዝቡ መካከል እየተነሣውን የታድሰውን እንቅስቃሴ እንመለከታለን። ማለትም በነህምያ ምዕራፍ አሥራ አንድ ምዕራፍ አሥራ ሁለት እና ምዕራፍ አሥራ ሦስት በሕዝቡ መካከል የተነሣውን የተሐድሶ እንቅስቃሴ እናጠናለን ይህ እንግዲህ አብይ ሐሳቡ ነው ማለት ነው ለሦስቱ ምዕራፎች ምዕራፍ ዐሥራ አንድ የብዙ ሰዎችን ስም ዝርዝር የሚያካትት ሲሆን ይህም እስከ ምዕራፍ ዐሥራ ሁለት ድረስ ይዘልቃል እነዚህ ሰዎች እግዚአብሔር አድርጉ ያላቸውን ሁሉ ለማድረግ ተዘጋጅተዋል እስቲ ከምዕራፉ ጥቂት ነገሮችን እንመልከት ቁጥር አንድን ተመልከቱ። የሕዝቡም አለቆች በኢየሩሳሌም ተቀመጡ ከቀሩትም ሕዝብ ካስሩ ክፍል አንዱ በቅድስቲቱ ከተማ ዘጠኙም በሌሎች ከተሞች ይቀመጡ ዘንድ እጣ ተጣጣሉ ይላል። ከሕዝቡ ካስራ አንዱ በኢየሩሳሌም እንዲቀመጡ የተወሰነው በወጣው ዕጣ መሠረት ነበር። የተቀሩት ዘጠኙ ግን ሌላ ቦታ ለመኖር መሄድ ነበረባቸው። ይህም ለብዙዎች ለማጉረምረም ምክንያት ሊሆን የሚችል ጉዳይ ነው። ለምንድን ነው እግዚአብሔር እንዲህ ያለ ነገር እንዲደርስብኝ ያደረገው? ከዚህ ትንሽ መንደር ውስጥ መኖር ይሻለኝ ነበር ለማለት ምክንያት ሊሆንላቸው ይችላል። ቁጥር ሁለትን ተመልከቱ። ሕዝቡም በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሰዎች ሁሉ ባረኩ ይላል። በኢየሩሳሌም ለመኖር ፈቃደኛ ሆነው ስለ ተገኙት ደግሞ የሚከተለውን ከቁጥር ሦስት እናነባለን። በኢየሩሳሌም የተቀመጡት የአገሩ አለቆች እነዚህ ናቸው። እስራኤል ግን፣ ካህናቱም፣ ሌዋውያኑም፣ ናታኒምም፣ የሰለሞንም ባሪያዎች ልጆች እያንዳንዳቸው በየርስታቸውና በየከተማቸው በይሁዳ ከተሞች ተቀመጡ ይላል። እግዚአብሔር እነዚህን ፈቃደኛ ሰዎች በፍጹም አይዘነጋቸውም። የስማቸውን ዝርዝር ቀጥሎ ካሉት ቁጥሮች መመልከት ይቻላል። የስም ዝርዝሩ እስከ ምዕራፍ አስራ ሁለት ድረስ ይዘልቃል። ቀሪው የምዕራፉ ክፍል ደግሞ ስለ ኢየሩሳሌም ቅጥሮች ግንባታ መጠናቀቅና ምረቃ እንዲሁም ስነ ሥርዓቱን ነው የሚነግርን። እስቲ አለፍ ብለን ከነሄምያ ምዕራፍ አሥራ ሁለት ከቁጥር ሀያ ሰባት እስከ ሀያ ስምንት ያለውን ክፍል አብረን እንመልከት። ነህምያ ምዕራፍ አሥራ ሁለት ከቁጥር ሃያ ሰባት እስከ ስምንት ያለውን ስፍራ ተመልከቱ። የኢየሩሳሌምንም ቅጥር በቀደሱ ጊዜ ቅዳሴውን በደስታና በምስጋና በመዝሙርም፣ በጸናጽልም፣ በበገናም በመሰንቆም ለማድረግ ወደ ኢየሩሳሌም ያመጧቸው ዘንድ ሌዋውያኑን በየስፍራቸው ሁሉ ፈለጉ። መዘምራኑም በኢየሩሳሌም ዙሪያ መንደሮች ሠርተው ነበርና የመዘምራኑ ልጆች ከኢየሩሳሌም ዙሪያና ከነጠፋውያን መንደሮች ከቤት ጌልጌላም ከጌባና ከአዝሞት እርሻዎች ተሰበሰቡ፣ ይላል። ታላቅ የምስጋና ክብረ በዓል አዘጋጅተዋል። ለዚህም መዘምራንና የሙዚቃ መሣሪያ ተጫዋቾች ተሰብስበዋል። መቅደሱ የሚገኘው እዚያ ስለ ነበር፣ ነህሚያ ብዙዎችን ወደ ኢየሩሳሌም ከተማ አምጥቷል። እንዲሁ ሁለቱ የአመስጋኞች ተርታዎች በእግዚአብሔር ቤት ቆሙ፣ ከእነርሱም ጋር እኔና የአለቆች እኩሌታ እያለ ይቀጥላል። ነህምያ ምዕራፍ ዐሥራ ሁለት ቁጥር አርባን መመልከት ይቻላል ነህምያ ምዕራፍ ዐሥራ ሁለት ቁጥር አርባን ይመለከቷል። ቀጥሎ ደግሞ ወዳጆቼ ነህምያ የካህናቱን ስም ዝርዝር ያቀርባል ይህንን ደግሞ ከቁጥር አርባ ሦስት ማግኘት ይቻላል። እግዚአብሔር በታላቅ ደስታ ደስ አሰኝቶአቸዋልና በዚያ ቀን ትልቅ መሥዋዕት አቀረቡ ደስም አላቸው ሴቶቹና ልጆቹም ደግሞ ደስ አላቸው። የኢየሩሳሌም ደስታ ከሩቅ ተሰማ ይላል። ቀደም ብለን ከመጽሐፉ እንደ ተመለከትነው ነህምያ ወደ ኢየሩሳሌም የመጣው ለአጭር ጊዜ ፈቃድ ጠይቆ ነበር። አሁን ግን ለጥቂት ጊዜ ማለትም ዓመት ወይም ሁለት ዓመት ቆይቶ እንደ ገና ወደ ፋርስ ተመልሷል። ይህም የሆነው በምዕራፍ ዐሥራ ሁለትና በምዕራፍ አሥራ ሦስት በተፈጸሙ ሁኔታዎች መካከል ነበር። ሕዝቡ ከአረማውያን መለየት እንዳለባቸው ቢነግራቸውም እነርሱ ግን ተደባልቀዋል። ይህም ነህምያን በጣም አሳዝኖታል። እስቲ ነህምያ ምዕራፍ አሥራ ሦስት ከቁጥር አንድ እስከ ሦስት ያለውን ስፍራ ደሞ አለፍ ብለን እንመልከት። በዚያም ቀን የሙሴን መጽሐፍ በሕዝቡ ጆሮ አነበቡ አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኝ የእስራኤልን ልጆች በእንጀራና በውኃ ስላልተቀበሏቸውና ይረግማቸው ዘንድ በላምን ስለ ገዙባቸው ነው። ነገር ግን አምላካችን እርግማኑን ወደ በረከት መለሰው። ሕጉንም በሰሙ ጊዜ ድብልቁን ሕዝብ ሁሉ ከእስራኤል ለዩ ይላል። የበላምን ታሪክ ከዘልቁ ምዕራፍ ሀያ ሦስትና ምዕራፍ ሀያ አራት መመልከት ይቻላል። የበላምን ታሪክ አስመልክቶ ከኦሪት ዘኍልቍ ምዕራፍ 23 እና ምዕራፍ 24 በኋላ ተመልከቱ። እስራኤላውያንም ታሪኩን ካነበቡ በኋላ ለእግዚአብሔር ቃል መታዘዝ እንዳለባቸው ወሰኑ። እግዚአብሔር እንዳይጋቡ ካዘዛቸው ከአሞናውያንና ሞዓባውያን ጋር ተቀላቅለዋል። ስለዚህም እነዚህ የተቀላቀሉ ሰዎችን ከምድራቸው ማስወጣት እንዳለባቸው ሕዝቡ ሁሉ ተስማምተዋል ከዚህም አስቀድሞ ይላለ ቁጥር አራት ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሹሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ነበር ይላል ሊቀ ካህኑ ራሱ የእግዚአብሔርን ትእዛዝ ለማፍረስ ግንባር ቀደም ሆኖ ተገኝቷል በእስራኤል ጠላትነቱ ከሚታወቀው ጦቢያ ጋር በጋብቻ ተሳስሮ ነበር መስተዋላችሁ ይህ ሰው ኤልያሴብ በእስራኤል በጠላትነቱ ከሚታወቀው ጦቢያ ጋር በጋብቻ ተሳስሮ ነበር። በአህያና በበሬ ጠምደው እንዳያርሱ እግዚአብሔር አዟአቸው ነበር። ይህም መንፈሳዊ ትርጉም አንድምታ አለው። እንደምታውቁት በሬ ንጹሕና ለምግብነት የተፈቀደ እንስሳ ነው። አህያ ደግሞ የዚህ ተቃራኒ ነበር። በተመሳሳይ መንገድ የሚያምን ከማያምን ጋር ምንም ግንኙነት ሊኖረው አይገባም። የሚያምን ከማያምን ጋር መጠመድ የለበትም። ይህንን መርሳት የለባችሁም። ጓደኝነትና ወዳጅነትን ልታተርፉ ስትሉ፣ እንዲሁም ፍቅርንም ደግሞ ለመመስረት ስትሉ ከዓለማውያን ጋር በማይመች አኳኋን ወዳጆቼ መጠመድ የለባችሁም። ፍቅራችሁ ከኢየሱስ ክርስቶስ ጋር መሆን አለበት። ፍቅራችሁ የእናንተን እምነት ከሚመስል ከክርስቲያን ወንድሞችና እህቶች ጋር መሆን አለበት። አለበለዚያ በኋላ መሰበር ይመጣል። እስቲ ቁጥር አምስትን እንመልከት። ለሌዋውያን፣ ለመዘምራን፣ ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎቹንም የእህሉንና የወይኑን የዘይቱንም አስራት ለካህናቱም የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበር ይላል ቁጥር አምስትን ልብ ይሏል ካህኑ የመቅደሱን ዕቃ ቤት ለጦቢያ ሰጥቶት ነበር የሚያሳዝን ነው ልብ በሉ ካህኑ ማኖሱ ኤልያሴብ ማለት ነው የመቅደሱን ዕቃ ቤት ለጦቢያ ሰጥቶት ነበር ከእንግዲህ ወዲህ ያ ቤት የተቀደሱ ዕቃዎች የሚኖሩበት መሆኑ ይቀርና የጦቢያ መኖሪያ ሊሆን ነው። ያሳዝናል ወዳጆች። ከዚህ ታላቅ ቁም ነገርን እንማራለን። ያለንን በረከትና ቅድስና ለማይረባ ለርኩሰት ነገር አሳልፈን መስጠት የለብንም። እኛ የእግዚአብሔር ቤት የተቀደሰ የመገልገያ ዕቃዎች ሆነን ስለዚህም ደግሞ በሰውነታችን በመንፈሳዊ ሕይወታችን የረከሰውን ነገር ማሳለፍ የለብንም። እግዚአብሔር ያዝንብናል። ወዳጆች ይህንን እንዳትረሱ። እኛ የእግዚአብሔር ቤተ መቅደሶች ነን። በዚህ ቤተ መቅደስ ደግሞ የረከሰ ነገር ማለፍ ወይም ደግሞ መኖር የለበትም። እግዚአብሔር ይህንን እንድንማር ቃሉን ሰጥቶናል። እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። ሥራው ድንቅ ነው፣ ቃሉም ድንቅ ነው። በዚህ እውነት ደግሞ ለዘላለም ይጠብቀን ዘንድ በእግዚአብሔር ፊት በየዕለቱ ንሳብ መውደቅ አለብን። እግዚአብሔር ይባርካችሁ። የዛሬውን ትምህርታችንን እዚህ ላይ እናበቃለን። በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 09 እደግሞ አለው 09 ደውሉልን፣ አጭር የጽሑፍ መልእክት ተላኩልን። እንደዚሁም የምሥራች ድምፅ ሬዲዮ በሚል የፌስቡክ ገጻችን በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ። በርታ चुंग थे टाइ आपसे शिले with it but I look kind to I don't